ሰሙን የደረሰን ሰበር ዜና አለ። ከኢፌድሪ የመንግስት ኮሚኒኬሽን የተሰጠ መግለጫ አካውንታቸው 500 ሺህ ብር እናም የብድር አገልግሎት እና ስድስት ሚሊዮን ብር ከቤት መኪናና ከሌሎች ሕክምና ወጪዎችና አገልግሎቶች ጋር ያገኛሉ። የዕድል መንገዱን መለወጥ እንችላለን። ያስፈልጋሉ ያላቸውን መስፈርቶች እንደዚህ ያስቀምጣል። አንደኛ መታወቂያ፣ ሁለተኛ ፎቶ፣ ሶስተኛ የኢትዮጵያ ንግድ ባንክ አካውንት፣ አራተኛ ዝርዝር አድራሻው ቅረብና መቀላቀል ትችላላችሁ ይላቅ በሀሳባችን የሚስማማ ብቻ የወደደ ሂደው